ለሶስት ቀናት ያህል ሲካሄድ የነበረው የኢትዮ ጅቡቲ የድንበር አካባቢ አስተዳደሮች የጋራ መድረክ በትላንትናው ዕለት በጅጅጋ ከተማ ተጠናቋል። መድረኩ በጸጥታና ምጣኔ ሀብታዊ ጉዳዮች ላይ ያተኮረ ነበርም ተብሏል። በተመሳሳይ ጊዜ ውስጥ የፑንትላንድና የሶማሌ ክልል የጋራ መድረክም እንዲሁ በዋርዴር ከተማ መካሄዱን የሶማሌ ክልል ቴሌቪዥን ዘግቧል። አዲስ ቸኮል ሁለቱንም ተመልክቶታል። በዓመት ሁለት ጊዜ የሚካሄደው የኢትዮጵያና ጅቡቲ የድንበር አካባቢ መስተዳደሮች የጋራ መድረክ በጅጅጋ ከተማ ተካሂደዋል። ለሶስት ቀናት በቆየውና በትላንትና ዕለት በተጠናቀቀው በዚሁ መድረክ ጸጥታና ኢኮኖሚ ላይ ያተኮሩ አጀንዳዎች ላይ ውይይት መካሄዱን በጉባኤው የተሳተፉት የሲቲዞን አስተዳዳሪ አቶ ኡመር አብዲ በተለይ ለቪኦኤ አስታውቀዋል። ከጸጥታ ጋር የድንበር አካባቢ ጸጥታ ሁለተኛ ደግሞ ህገ ወጥ የሰዎች ዝውውርን በተመለከተ ተወያይተናል። እንዲሁም የትራንስፖርቴሽን ደህንነት ከኢትዮጵያ ወደ ጅቡቲ ወይም ከጅቡቲ ወደ ኢትዮጵያ የሚመላለሱ መኪኖች ከሁለቱም ሳይድ በአፋር በኩል የሚሄዱ፣ ከሶማሌ ክልልም በሲቲ ዞን የሚሄዱ የትራንስፖርቴሽን መኪኖች ደህንነት በተመለከተ ነበረ ይህ ስብሰባ። ከሶማሌ ክልል ሲቲ ዞን እንዲሁም ከአፋር ክልል ደግሞ ሁለት ዞኖች አሉ። በአጠቃላይ ከእኛ ሶስት ዞን ናቸው። ከእነሱ ደግሞ ሶስት ዞን ነው። በአልሰቤህ ትክክል ናቸው። ተጀሯናቸው የሚሰባሰቡት ስብሰባውን የሚመራው ከኢትዮጵያ ከውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት አሉ። ከጅቡትንም በተመሳሳይ ከጸጥታ አንጻር በተለይም ሽብርን በጋላ ከመከላከል አንጻር ውይይት መካሄዱን አቶ ውመር ገልጸው ሁለቱ ሀገራት ጸጥታቸውን በጋራ የሚቆጣጠሩበት የጋራ ኮማንድ ፖስት መኖሩን አስታውቀዋል። ኮማንድ ፖስቱም የስራ አፈጻጽም ሪፖርቱን አቅርቦ ውይይት ተካሂዶበታል ብለዋል። በኢትዮ ጅቡቲ መስመር የሚሰሩ የከባድ መኪና አሽከርካሪዎች ከመንገድ ደህንነት አንጻር ተደጋጋሚ ቅሬታ የሚያቀርቡ ሲሆን ባለፈው ዓመት ሰላማዊ ሰልፍም እስከ መውጣት ደርሰው ነበር። አቶ ውመር ከመንገድ ጥገን አንጻር ያለውን ቅሬታ ለመፍታት አበረታች ስራዎች እየተሰሩ መሆናቸውን ገልጸው እድሳቱ የተጠናቀቀው መንገድ አሁን ከ30 ኪሎ ሜትር ያነሰ ነው ብለዋል። ከመንገድ ጸጥታ አንጻርም ውይይት ማካሄዳቸውን ነው አቶ መሪ ያስታወቁት። ሁላ ይቀርባል ይሄን ነገር እና ከስድስት ወር በኋላ ያሉ ቅሬታዎችን ሰምተናል። ከዛ አካባቢ አሁን ኮማንድ ፖስቱ ትንሽ ጠንካራ ስላልነበረ አሁን በአዲስ መልክ እንድዋቀር እና ተጨማሪ ሁለት ፖስታዎች ደግሞ በዛ አካባቢ እንዲከፈት ነው አሁን የተስማማነው። ነው ችግሮቹን ወዲያውኑ የሚቀረበበት ሁኔታ ስለሚፈጠር፣ እዛ ያለው አካባቢ ኮማንድ ፖስት ያለው ተጨማሪ ሁለት ቼክፖይንቶችን ተጨምሮበት እነሱም ወደ እኛ ጋር እኛም ደግሞ ወደ እነሱ መንቀሳቀስ እንድንችል ነው የተስማማነው። አሁን ከዚህ ባሻገር የሶስት ቀኑ መድረክ የኢትዮጵያ አሽከርካሪዎች ተደጋጋሚ ቅሬታ የሚያቀርቡበትን በጅቡቲ የመኪና ማቆሚያ ጥረት ለመቅረፍና በሁለቱ ሀገራት መካከል የድንበር አካባቢ ንግድ ለመጀመር የሚያስችሉ ውሳኔዎችም መተላለፋቸውን አቶ እመር ገልጸዋል። ሁለተኛ ደግሞ ሕገ ወጥ ንግድን ለመከላከል እዛ አካባቢ ያለ ህብረተሰቡ ጠቃሚ እንዲሆን የጠረፍ ንግድ እንዲጀምር ነበረ። እነሱም ፍላጎት ነበራቸው። ያንም አሁን በአረቶ ውስጥ ከኢትዮጵያ በየወሩ ከነሱ አልቋል። ከኛ በአራት ወር ውስጥ ከምዝገባ ጀምሮ እስከ የቢዝነሱን አይነት መለየት ስራ ተሰርቶ እንድጠናቀነ ንስማማ ነው። በተያያዘ የራስ ገዟ ፑንትላንድና የሶማሌ ክልልም በዋርዴር ከተማ ተመሳሳይ ውይይት መድረክ ማካሄዳቸውን የክልሉ ቴሌቪዥን አስታውቋል። በሶማሌ ክልል የዶሎ ዞን መቀመጫ በሆነችው ዋርዴር ከተማ ለሶስት ቀናት በተካሄደው መድረክ ላይ ፑንትላንድና ኢትዮጵያ በሰላምና ጸጥታ ጉዳዮች ላይ አስፈላጊውን ትብብር ለማድረግ መስማማታቸውን የሶማሌ ክልል ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ አብዱላሂ መሀመድ መግለጻቸውን የቴሌቪዥን ዘግቧል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።